ከቅዳሜ ጀምሮ በውጥረት ውስጥ ወደ ሰነበተችው ሶማሌ ክልል ጂጂጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱ ከተማዋ እየተረጋጋች መሆኑን ነዋሪዎች ገልጸዋል። በሌላ በኩል የክልሉ ፕሬዚደንት አብዲ ሞሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለሥልጣናት አስታውቀዋል። በጅጅጋ የተከሰተውን ግጭት ተከትሎ በድሬዳዋ ከተማ ገንዳ ገራዳ በተባለ አካባቢ ትናንትናና ዛሬ በተከሰተ ግጭት ወደ 14 የሚጠጉ ሰዎች ሕይወታቸው ማለፉ ነዋሪዎች ተናግረዋል። ጽዮን ግርማ ዝርዝር አላት። ከቅዳሜ ጀምሮ በውጥረት ላይ የሰነበተችው የሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱና ለግጭቱ መንስኤ ናቸው በሚል እየተወቀሱ የሚገኙት የኢትዮጵያ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኡመር ወይም አብዲ ኢሌ በአዲስ አመራር በመተካታቸው ከተማው እንዲረጋጋ አድርጓታል ብለዋል። ያነጋገርናቸው ሰዎች ዛሬ መከላከያ ከተማው በመግባቱም ለሶስት ቀናት ከነበርንበት ጭንቀት ተንፈስ ብለናል ይሆናል ብለዋል። ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ ስላምትና ትንሽ ያው እኛም እንግዲህ ተሰባሰብን፣ ያው ዱላችንን ይዘን ብለን ያው ሞታችን እኛ ሞት ሽረት ለይ ብለን ሁላችንም በየሰፈራችን ዱላችንን ይዘን እንጠብቅ ነበረ። ዛሬ ወደ አትሊስት ወደ አስር ሰዓት ያው የመከላከያ ሰራዊት ገብሱልን ያው ደስታችን እየገለጽን ነው። ለቀድሞ ፕሬዚዳንት አብዲሌ ቅርበት ያላቸው ከድር አብዲ እስማኤል ለቪኦኤ የሶማልኛ ዝግጅት ክፍል ይህንኑ አስታውቀዋል። አሁን የአመራር ለውጥ ተደርጓል። የቀድሞ ፕሬዚዳንት ለአዲሱ ተመራጭ ፕሬዚዳንት አህመድ አብዲ ሙሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዚዳንት ለሕዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የሕዝቡን ጥቅም ከግምት ውስጥ በማስገባት ነው። አዲሱ የሶማሌ ክልል ፕሬዚዳንት አህመድ አብዲ ሙሐመድ የክልሉ የገንዘብ ሚኒስተር ሆነው ያገለግሉ ናቸው። በጂጂጋ ከተማ የሚገኙ ነዋሪዎች ለአሜሪካ ድምፅ እንደተናገሩት በፕሬዚዳንቱ ደጋፊዎች እና በሶማሌ ክልል ልዩ ፖሊስ አማካኝነት መከላከያ ከተማውን እስከተቆጣጠረበት ጊዜ ድረስ ከፍተኛ የሆነ ጉዳት እንደደረሰባቸው ለአሜሪካ ድምፅ ተናግረዋል። ዘረፋ፣ ድብደባ፣ ግድያ፣ ማቃጠል፣ መደፈርና የመሳሰሉት አሰቃቂ ወንጀሎች በጂጂጋ ከተማ በሚገኙ ዜጎች ላይ ተፈጽመዋል ብለዋል። በሌላ በኩል ካለፈው ሐሙስ ጀምሮ እስከ ቅዳሜ ድረስ ለሶስት ቀናት በድሬዳዋ ከተማ የሶማሌ ህዝብ ስብሰባ በሚል ስብሰባ አካሂደው እንደነበር የገለጹት የስብሰባው አስተባባሪ አቶ አህመድ ኢብራሂም በጅጅጋ ከተማ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ አርብ እለት ዛሬ ከስልጣን በተነሱት የክልሉ ፕሬዚዳንት አብዲ ኢሌ ትእዛዝ ግጭት ተቀስቅሶ እንደነበር ገልጸው በመጨረሻ ግን ስብሰባው በሰላም ተጠናቋል ብለዋል ሰሞኑን እኛ ድሬዳዋ ላይ ስብሰባ እያካሄድን ነበር ክልሉ ተወላጆች ከሁሉም ማህበረሰብ አባላት የተወጣጡ ዳያስፖራን ጭምር ምሁራኖች ጭምር አንድ ላይ ስንሰባሰብ ነበረ። በዚህ ወቅት ብዙ ክልል ውስጥ ያሉትን ችግሮች በዝርዝር እየተወያየን ወደ ቀጣይ መፍትሄ ለክልሉ ችግር ለመሻት እየተሰባስብን ባለንበት ጊዜ እሱ የእሱን ጦር በመጠቀም እዛ አካባቢ ብዙ ችግሮችን ሰጥቷል። ስብሰባው ለማደናቀፍ ብዙ ጥረት አድርጓል። ልዩ ፖሊስ በሚባለው ሀይል ሁሉ ተከበል ነበረ። መከላከያ ሰራዊት ደራሽነት ስብሰባችን ቀጥሎ መጨረሻ ላይ አልቋል። የአቋም መግለጫም ወጥቷል። አሁን ይህ ስብሰባ መሳካት በጣም ረብሾታል። በየቦታው ሰው ሁሉ ማስቆም የሚችል ይመስሏል። ብዙ ጊዜ እንደዚህ ጥረት አድርጓል። አዲስ አበባም ላይ የተደረገ ስብሰባ ነበር። እሱም አበላሽቶት ነበር፣ ሽፎት ነበር። ሰዎች ልኮ ድሬዳዋ ቆንጆ ሆኖ የሚፈለገው ግብ መጥቶ አልፏልና ያንን አሁን ለማኮላሸት ወይም ውጤቱ ውጤት አልባ ለማድረግ በጅጅጋ አካባቢ፣ በአይሻ አካባቢ፣ ደወልዴ አካባቢ ሰዎች እያፈናቀሉ እያሸበሩ ወደ ጎረቤት አገር ሁሉ እንዲሰደዱ ተደርጓል። ወደ ጅቡቲ ተሰደዋል። ወደ ሶማሊያ እንዲሰደዱ አሉ። ከጅጅጋም ጥቂት ሰዎችን አዘጋጅቶ እንደዛ ሰዎች ከተማውን እንዲወሩ ዘረፋን አካሂዷል። እስከ ባንኮች ልን ጭምር ስርአት አልባ አልበኝነትን ለማሳየትና እሱ ከሌለ መንግስት መኖር እንደማይችል ለማሳየት ብዙ ጥረት አድርጓል። በዚህ ወቅት እኛ በስብሰባ ውስጥ ከተነጋገርንባቸውና እንደ መግለጫም መግለጫ ውስጥም ተካቷል፣ የመከላከያ ሰራዊት፣ የፌዴራል መንግስት ኢንተርቬንሽን እንደሚያስፈልግ ያንንም በመገለታቸው ስላወጣን መንግስትን ገብቷል። አሁን አካባቢውን እያረጋጋ ይገኛል። በሌላ በኩል ደግሞ እነዚህ ግጭቶች ድሬዳዋ ከተማ ውስጥ ገንደ ገራዳ በተባለ ቦታ ሌላ ግጭት መቀስቀሱን እና የኦሮሞና የሶማሌ ተወላጆች ጎራ ለይተው በፈጠሩት ግጭት ትላንት አስር ዛሬ ደግሞ አራት ሰዎች በድምሩ አስራ አራት ሰዎች መገደላቸውን በቦታው የሚገኙ ማንነታቸውን እንዳንጠቀስ የጠየቁ ነዋሪዎች ነግረውናል። ከሟቾቹ መካከል የጅቡቲ ዜግነት ያላቸው ሰዎች እንደሚገኙበትም ጠቁመውናል። ተጨማሪ መረጃዎችን ከክልሉ መንግስት ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የጅቡቲ መንግስት ትላንት ዜጎቹን ለጥቃት ያጋለጠውን የድሬዳዋውን ግጭት አውግዞታል። የጅቡቲ መንግስት ዛሬ ባወጣው መግለጫ የኢትዮጵያ መንግስት በሀገሩ የሚገኙ የዜጎቹን ደህንነት እንዲያረጋግጥም ጠይቋል። እነዚህ ያልተለመዱ ግጭቶች የሁለቱን ሀገሮች ወዳጅነት እንደማያሻክሩ ገልጾ የራሱን ዜጎች ደህንነት ለመጠበቅ የቻለውን ሁሉ እንደሚያደርግም አሳስቧል። ዜጎቹ ኢትዮጵያ ውስጥ ካለው ግጭት ራሳቸውን እንዲጠብቁም አስጠንቅቋል። ሀገር መመለስ የሚፈልጉትንም ለማጓጓዝ ዝግጁ መሆኑን በመግለጫው ላይ አስፍሮታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።